የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ረቡዕ ዕለት በአምስተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ስብሰባ ላይ ተገኝተው በተለያዩ ጉዳዮች ላይ የተወያዩ ሲሆን በውይይታቸው ባነሷቸው አንኳር ጉዳዮች ዙሪያ ከጋዜጠኞች ጋር ቆይታ አድርገዋል። ሁለቱ ባለስልጣናት አፍሪካ ህብረት እና የተባበሩት መንግስታት ድርጅት በሀያ ስልሳና በሀያ ሰላሳ የዘላቂ ልማት አጀንዳዎችና ና በሰብአዊ መብት ጉዳዮች የጋራ ማዕቀፍ ዙሪያ መወያየታቸውን አስታውቋል። መሪዎቹ አለም አቀፍ ማህበረሰቡ በአፍሪካ ለኮቪድ አስራ ዘጠኝ ወረርሽኝ ምላሽና በክትባት ስርጭትን ለማሳደግ በጥራትና እርግጠኛ በሆነና ለረዥም ጊዜ የሚቆይ መድኃኒት ስሜትን በመስጠት ምላሹን እንዲያሳድጉም ጥሪ አድርገዋል። ሁለቱም ባለስልጣናት ኦሚክሮን በተሰኘው አዲሱ የኮቪድ-19 ዝርያ እንዳሳሰባቸው የገለጹ ሲሆን የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ከአዲሱ ኦሚክሮን ዝርያ መገኘት ጋር ተያይዞ አንዳንድ ሀገራት በደቡብ አፍሪካ ላይ የጣሉት የጉዞ እገዳ ተገቢ አይደለም ሲሉ እንዲገልጸውታል። ኦሚክሮን ለአንሳም ደላ ከአዲሱ የኮቪድ-19 ዝርያ መገኘት ጋር ተያይዞ ደቡብ አፍሪካ ላይ የተጣለውን የጉዞ ገደብ አስመልክቶ ከተባበሩት መንግስታት ድርጅት ከአፍሪካ ህብረት ድርጅት አባል ሀገሮችና እንዲሁም ከዓለም የጤና ድርጅት በተጨማሪም የአፍሪካ የበሽታዎች ቁጥጥርና መከላከያ ማዕከል ሲዲሲ ከሌሎች ተቋማት ጋርም ጭምር በመሆን እገዳው ሳይንስን መሰረት ባደረገ ውሳኔ አይን ኢፍትሐዊ መሆኑን ለነኚህ ሀገሮች ለማስረዳት በመስራት ላይ እንገኛለን። ይሄ ቫይረስ በደቡብ አፍሪካ መገኘቱ ከመረጋገጡ አስቀድሞም በአንድ ወይም በሁለት የአውሮፓ ሀገሮች ተገኝቶ እንደነበር ታውቋል። የመንግስታቱ ድርጅት ዋና ጸሐፊ ጉቴሬዥም ተመሳሳይ ሀሳብን ያነሱ ሲሆን ኮቪድ አስራ ዘጠኝን ለመከላከል በአጠቃላይ የጉዞ ክልከላዎች ተገቢ እንዳልሆኑ በመግለጽ አማራጭ ያሉትን ሀሳብ ጠቁመዋል። አፍሪካውያን በቀረበላቸው በሞራል እጅግ የወረደ የክትባት ስርጭትም ሆነ ከዓለም ጋር እየተጋሩ ባሉት የሳይንስና የጤና መረጃ ምክንያት ሊወቀሱ አይገባም። ቫይረሱ ድንበር የለሽ ሆኖ ሳለ ወደ አንድ አገር ወይንም ክልል የሚደረጉ ጉዞዎች ላይ ክልከላዎችን ማድረግም ሆነ አንድን አገር መገደብ እጅግ ኢፍትሐዊ እንዲሁም አደገኛ የሆነ ስህተትና ውጤት አልባም ነው። ስለዚህ መንግሥታት ተደጋጋሚ ምርመራዎችን ከሌሎች ውጤታማ ከሆኑ መመሪያዎች ጋር በማቀናጀት ተግባራዊ እንዲያደርጉ እንደ አማራጭ ጥሪ አቀርባለሁ። ይሄ ብቻ ነው ምጣኔ ሀብትና የጉዞ ተስፋዎችን ሳያውቅ የቫይረሱን ስርጭት እንዲቀንስ የሚያደርገው። በመቀጠል ደግሞ ዓለም ከሞራል ውጪ ኢፍትሐዊ የሆነ ያልተመጣጠነ የምጣኔ ሀብት መቋቋሚያ መንገዱን ማስተካከል ይኖርበታል። በአፍሪካ 6.7 በመቶ የሚሆነው ሕዝብ የኮቪድ-19 መከላከያ ክትባት እንደደረሰውም ተገልጿል። ሁለቱ ከፍተኛ ባለስልጣናት አህጉሪቱ ኮቪድ-19 ካሳደረባት ጫና እንድትለቅቅም ነጻ የንግድ ቀጠናን ማጠናከር፣ አካታችና ዘላቂ የሆነ ልማት አስፈላጊነትንም ያነሱ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አህጉሪቱ በኮቪድ-19 ወረርሽኝ ምክንያት ምጣኔ ሀብቷ ክፉኛ ተደቁሷል ብለዋል። ይህ ፍጹም ተቀባይነት የሌለው ነገር ነው። አፍሪካ ከወረርሽኙ በፊት ጥሩ እየተሻሻለች ነበረ። ላለፉት አስር ዓመታት በዓለም ላይ በፍጥነት እየተመነደገ የመጣ እድገት ብታስመዘግብም፣ አሁን ግን ዓለም አቀፍና ውጤታማ የሆነ ትብብር ባለመኖሩ ምጣኔ ሀብቶ ወድቋል። አፍሪካ ኮቪድ-19 ካሳደረባት ጫና እንድታገግም ሽግግሩ ቁልፍ በሆኑ በሀይል አቅርቦት፣ የምግብ ስርዓት፣ የዲጂታል ትስስርና መሰረተ ልማቶች ላይ ትኩረት ማድረግ እንደሚያስፈልገውና ይህም የመንግስታት የበጀት እቅድ ተግባራዊ እንዲሆን እንደሚረዳ አስታውቋል። ከዚህ በተጨማሪም የአፍሪካ ሀገራት የውጭ ቀጥተኛ መዋለነዋይ ፍሰትና የብድር ቅነሳ ለስራ ፈጠራና ማህበራዊ ድጋፍ ማድረግ እንዲሁም ድህነትን ለመቀነስ እንደሚረዳም አስታውቋል። አያይዘውም በቅርቡ በግላስኮ ስኮትላንድ በአየር ንብረት ለውጥ ዙሪያ የተደረሱ ስምምነቶች ለአየር ንብረት ለውጥ አነስተኛ ሚና እየተጫወተች ነገር ግን ጉዳቱ ደግሞ ከፍተኛ በሆነባት በአፍሪካ ትልቅ ሚና እንዳለው በማንሳት አወድሰዋል። ሁለቱ ባለስልጣናት የአየር ንብረት ለውጥ በማዕከላዊ አፍሪካ በአፍሪካ ቀንድ በምዕራብ አፍሪካ ና በሳህል ሀገራት ስላሳደረው ጫና መወያየታቸውን አስታውቋል ሌላው በዚህ አመታዊ ስብሰባ ላይ በከፍተኛ ሁኔታ የተነሳው አህጉሪቱ እየተጋፈጠችው ያለችው የሰላም የደህንነት ና የልማት እንዲሁም የሰብአዊ አያያዝ ጉዳዮች ነው ከዚህ አንጻርም በማዕከላዊ አፍሪካ ሪፐብሊክ ኢትዮጵያ ሶማሊያ ደቡብ ሱዳን ና ሱዳን ባለው ጸጥታ ዙሪያ ና በመላው አህጉሪቱ እያሽቆለቆለ ስለመ። የሚሰጠው የሰብአዊ መብት አያያዝም በማንሳት መወያየታቸውን አስታውቀዋል። በማዕከላዊ አፍሪካ በፕሬዝዳንት ዲዮዶራ ና በሁሉም አካላት የተደረገውን የተኩስ አቁም አድንቀዋል። ከዚህ በተጨማሪም በኢትዮጵያ ጉዳይ ላይ ጋዜጠኞች ጥያቄ ያነሱ ሲሆን፣ በአሁኑ ሰዓት ኢትዮጵያ ውስጥ ያለውን ግጭት ለማስቆም በአፍሪካ ህብረት በኩል ስለሚደረገው ጥረት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ለቀረበላቸው ጥያቄ እንዲህ ሲሉ አስረድተዋል። ኢትዮጵያን በተመለከተ እንደ አውሮፓውያን የዘመናዊ አቆጣጠር በህዳር 2020 ዓ ም በትግራይ ችግር ነበር። ካለፈው አመት ህዳር ዘጠኝ አንስቶም የአፍሪካ ህብረት በጉዳዩ ላይ ስራ ጀምሮ ነበር። ድርጅቱ የኢትዮጵያ ሉዓላዊነት አንድነትና ራስ ገዝነትን አረጋግጧል። በተመሳሳይ ደግሞ ይህን መሰል ችግሮች ሊፈቱ የሚችሉት ፖለቲካዊ በሆነ ውይይት እንደሆነ አቋም በመያዝ እስካሁን እንደጽናን እንገኛለን። እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም የአፍሪቃ ህብረት ጊዜያዊ ፕሬዚዳንት እንዲሁም ከአፍሪቃ ህብረት ኮሚሽን ጋር በመሆን ሶስት የቀድሞ የአገር መሪዎችን በመምረጥ በሁለቱ አካላት መካከል እንዲያሸማግሉ ልዩ ልዑክ ልከን ነበር። ይህን መሰል ጥረቶችም መጀመሪያ ላይ የሚቻሉ አልነበሩም። የፌዴራል መንግስቱ ይሄ የሀገር ውስጥና የፍትህ ጉዳይ ነው ብሎ ያምን ነበር። እነኚህ ሰዎች የጦር ሠራዊቱን አባላት የገደሉና በጦር ሠራዊቱ ላይም ጥቃት የከፈቱ ነበሩ። ስለዚህም የመንግሥት አቋም ያ ነበር። ከዚያ በኋላ ግን ችግሩ ወደለየለት ጦርነት በማምራት መባባስ ያዘ። ነሐሴ ወር ላይ እኔ ራሴ የቀድሞውን የናይጄሪያ ፕሬዚዳንት ኦሉሴጉን ኦቦሳንጆን በአፍሪቃ ተፋሰስ ሀገሮች በተለይም ደግሞ በኢትዮጵያ ላይ ትኩረት በማድረግ እንዲሰሩ ልዩ ልዑክ አድርጌ የመረጥኳቸው እርሳቸውም በሁለቱም ወገኖች መካከል ዳግም ግንኙነት እንዲጀመር አድርገዋል። በአዲስ አበባ በጣሊያንና ትግራይ መካከል ተመላለሱ። እስካሁን ድረስም ሶስት ጊዜ ተመላልሰዋል። ሁለቱንም ወገኖች አዳምጠዋል። መንግስት ህወሓት ወደ ድንበሩ እንዲመለስ ይሻል። በተጨማሪም የጠቅላይ ሚኒስትር አብይ አህመድን መንግስታዊ ህጋዊነት እንዲቀበልና እውቅና እንዲሰጥ ይፈልጋል። በሌላ በኩል ህወሓቶች የሰብአዊ አቅርቦት እንዲሻሻል ይፈልጋሉ የጉዞ ኮሪደሮች እንዲከፈቱ የኤርትራ ኃይሎች ለቀው እንዲወጡና በክልሉ የህዝብ አገልግሎት አቅርቦቶች እንዲመለስም ይፈልጋሉ። በሰፊው ካነሳ ነው፣ በሁለቱም ወገኖች በኩል እነኚህ ችግሮች ናቸው የሚነሱት። ከሁለቱም ጋር መነጋገራችንን ብንቀጥልም እንዳለመታደል ሆኖ ግን በተጨባጭ አሁን ያለው ጦርነቱ ቀጥሏል። በእርግጥ ሰሞኑን ግንባር ላይ ጦርነቱ እንደቀጠለና ብሎም መረጋጋት እየመጣ መሆኑን አይተናል። ነገር ግን ይህ ሁኔታ በጥልቅ ያሳስበናል። ከዚህ አኳያ ከተባበሩት መንግስታት ድርጅት ጋር አንድ ላይ ቆመናል። የሚያሳስበን ጉዳይ የተኩስ አቁም ነው። ይሄ በእርግጠኝነት መሆን አለበት። በተመሳሳይ የመንግስታቱ ድርጅት ዋና ጸሐፊ፣ አሁን ላይ ነገሮች እየተሻሻሉ መምጣታቸውን እንዲህ ሲሉ ገልጸዋል። መልካም ዜና አለኝ። 157 እርዳታ የጫኑ መኪኖች መቀሌ ደርሰዋል። ስለዚህ የሰብዓዊ ድጋፍ ተግባር ውጤታማ በሆነ መልኩ በድጋሚ እየተጀመረ ነው። ምናልባት የምንፈልገውን ያክል ላይሆን ይችላል። ነገር ግን ይሄ ጥሩ ምልክት ነው። በተጨማሪም የተባበሩት መንግስታት ድርጅት በረራዎቹን ከአዲስ አበባ ወደ መቀሌ ማድረጉን በድጋሚ ጀምሯል። ስለዚህ ወደፊት ቀና የሆነ ውይይት ሊመጣ እንደሚችል የሚያመላክቱ ትናንሽ ተስፋዎች አሉ። ከዚሁ ጋር ተያይዞ የመንግስታቱ ድርጅት ከሰሞኑ ተጨማሪ መረጃዎችን ያወጣ ሲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በኢትዮጵያ 3.7 ሚሊዮን ሰዎች፣ በአማራ ክልል 500 ሺ፣ በአፋር ክልል 5.2 ሚሊዮን የሚሆኑ ደግሞ በትግራይ ክልል ከፍተኛ የሆነ የምግብ ድጋፍ ይሻሉ ሲሉ አስታውቋል። ከእነዚህ ውስጥም 400 ሺህ የሚሆኑት ከፍተኛ በሆነ ረሀብ ውስጥ እንደሚገኙም ገልጸዋል። ቃል አቀባዩ አያይዘውም ባለፈው ሳምንት አንድ መቶ ሀምሳ ሰባት የሰብአዊ ድጋፍ አቅርቦትን የጫኑ መኪኖች መቀሌ መድረሳቸውን ዳግም ያስታወሱ ሲሆን ነገር ግን ወደ ትግራይ ክልል ከባለፈው ነሐሴ ወር ጀምሮ የነዳጅ አቅርቦት አለመድረሱን በመግለጽ በአሁን ሰዓትም ስምንት የነዳጅ መኪኖች ከአፋር ክልል ለመውጣት ፍቃድ እየጠበቁ ነው ሲሉ ገልጸዋል። ከባለፈው ሳምንት ጀምሮም በሳምንት ሁለቴ ከአዲስ አበባ መቀሌ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ሰራተኞች የአየር ጉዞ መጀመሩንና ሰራተኞችን ማለዋወጥ እንዲሁም ለስራ ማስኬጃ የ የሚያገለግል ገደብ ያለው የጥሬ ገንዘብ መተላለፉንም አስታውቋል። በትግራይ የውሃና የንጽህና አገልግሎት ድጋፍ ለሚሹ 27 ሺህ ሰዎች እርዳታ መደረጉን፣ የጤና ድጋፍ ለሚሹ 23 ሺህ ሰዎች እንዲሁም ለ179 ሺህ ሰዎች ደግሞ የምግብ ድጋፍ መደረጉንም አስታውቋል። በተመሳሳይ በአማራና በአፋርም የሰብአዊ ድጋፍ መጨመሩንና በደሴ ለ35 ሺህ ሰዎች በኮምቦልቻም ለ79 ሺህ የሀገር ውስጥ ተፈናቂዎች የምግብ ድጋፍ ደርሷል ሲሉ አስታውቋል በአፋር ባህርም ለ86 ሺህ ሰዎች ተመሳሳይ እርዳታ መደረጉን ገልጸዋል። ከአፍሪካ የጸጥታ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ የህዳሴው ግድብን ጉዳይንም ያነሱ ሲሆን የህብረቱ ሊቀመንበር ፕሬዚዳንት ቴክሸዴ ሰላማዊና ገንቢ የሆነ መፍትሄ ለመፈለግ የሚያደርጉትን ጥረት በማድነቅ አልፈዋል። ከጸጥታ ጋር ተያይዞም የማዕከላዊ አፍሪካ ያለው የጸጥታ ችግር ሽብርተኝነትና የቻይና ጉዳይን በተመለ ከተ ያለው ችግር ምን ይመስላል? በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ የአፍሪካ ቻይና ግንኙነት እንደ ችግር መታየት የለበትም ሲሉ አስረድተዋል። ይሄ እንደ ችግር ያነሳችሁት ነገር እኔ እንደ ችግር አላየውም። ችግሩ በአጉሪቱ ያለ ነው። ይህን እናውቃለን። ከቻይና ጋር በትብብር በሚኒስትሮች ደረጃ በዳካር ሴኔጋል የቻይና የአፍሪካ ፎርም አለን። ለተለያዩ አይነት ጥምረቶች፣ በተለይም ለምጣኔ ሀብታዊ ጥምረት ነጻ ይሆን አህጉር ነን። ለእኛ ቁልፉ የአህጉሪቱን ፍላጎት መጠበቁ ነው። ይህም በአህጉር ደረጃም ሆነ በሀገር ደረጃ እየተከበረ ነው። ሊቀመንበሩ በአህጉሪቱ የሽብርተኝነት ስጋት መኖሩን አንስተው ከሊቢያ እስከ ሞዛምቢክ በተለይም በሰህል አካባቢ ከፍተኛ የሆነ የሽብርተኝነት ስጋት አለ ያሉ ሲሆን የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ከአፍሪካ ተልዕኮ ጋር በመሆን ሽብርተኝነትን የመዋጋት ኃላፊነት እንዳለውም አሳስበዋል። በተጨማሪም ለሁለቱም ባለስልጣናት በአሜሪካ ድምጽ ጋዜጠኛ ማርጋሬት በሽር በአሁን ሰዓት በሱዳን ሽግግር ው መንግስት ቢቋቋምም ህዝቡ ግን አሁንም ለተቃውሞ ጎዳና ላይ መሆኑን እንዴት ታዩታላችሁ? በሚል ለቀረበላቸው ጥያቄ የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ ወታደራዊ መፈንቅለ መንግስቱ በአፍሪካ ህብረት ተቀባይነት እንዳላገኘ አስታውሰው፣ ነገር ግን አሁንም ቢሆን በወታደራዊ ኃይሉና በሲቪሉ አመራር መካከል የተደረሰው ስምምነት ሊያመልጥ የሚገባው እድል አይደለም ሲሉ ሀገሪቱን በማረጋጋቱ ረገድ ያለውን ሚና አጽንዖት ሰጥተው አሳስበዋል። በተመሳሳይ የመንግስታቱ ድርጅት Nous nous sommes battus dès le coup pour la libération du premier ministre pour son rétablissement comme Premier ministre. ጠቅላይ ሚኒስትሩ ወደ ሥራ ገበታቸው እንዲመለሱ ተዋግተናል። እኔ ራሴ ጀነራል አብዱል ፈታህ ቡርሃንን እና ጠቅላይ ሚኒስትሩን አነጋግሬያቸው ነበረ። ለእኔ ጠቅላይ ሚኒስትሩ ተለቀው ወደ ስራቸው መመለሳቸው ትልቅ ስኬት ነው። በህዝቡ ዘንድ ስላደረው ስሜት መረዳቴን ለመግለጽ እወዳለሁ። ወታደር መሩን መፈንቅለ መንግስት የተመለከቱ ሰዎች የተደረሱ ስምምነቶች ላይ ጥያቄ ሊኖራቸው ይችላል። በዚህ መልኩ ያለውን የህዝብ ምላሽ እረዳለሁ። ይሄ ማለት እጅግ ብዙ ሰዎች ወታደሩ የተሳተፈበትን ምንም ነገር አንፈልግም እያሉ ነው። ነገር ግን ምክንያታዊ መሆን ያስፈልጋል። አሁን ያለንበት ሁኔታ የተመቻቸ አይደለም፣ ነገር ግን ወደ ዲሞክራሲ የሚወስደን ሂደት ነው። ዋና ጸሐፊው አክለውም ህዝቡ ለጠቅላይ ሚኒስትር አብደላ ሐምዶክ በቀጣይ ሽግግሩ ላይ ድጋፍ ሊያደርግ ይገባል ሲሉም አሳስበዋል። በተመሳሳይ በጥቂት ሳምንታት ጊዜ ውስጥ በሊቢያና በሶማሊያ ስለሚኖሩ ምርጫዎችም ከጋዜጠኞች ጥያቄ የቀረበላቸው ሲሆን በሶማሊያም ሆነ በሊቢያ የሚደረጉት ምርጫዎች ሰላማዊ እንዲሆኑ መሰራት እንዳለበት አጽንዖት ሰጥተው ሁለቱም ገልጸዋል። ሁለቱ ባለስልጣናት በቀጣይ ስድስተኛው የአፍሪካ ህብረት የተባበሩት መንግስታት ስብሰባ በጋራ በሚደረስ ስምምነት በመጪው በጎርጎሮሳውያኑ ሃያ ሃያ ሁለት እንደሚደረግ አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ